እስራኤል የአሁድ ዝርያ አለን ለሚሉ ዘጠኝ ሺህ ለሚደርሱና ፈላሻ ሙራ በመባል ለሚጠሩ ኢትዮጵያውያን ትላንት ወደ አገሯ መግባት የሚያስችላቸውን ፍቃድ እንዲሰጣቸው ወስናለች። ውሳኔው ለአስርት ዓመታት በላይ ሲያከራክር የቆየውን የፍልሰት መብት ጥያቄ ከፍጻሜ ያደርሳለም ተብሏል። አጠር ያለ ዘገባ አለን፣ ሰለሞን ክፍሌ ያቀርበዋል። ካቢኔው በኢትዮጵያ የቀሩ የመጨረሻዎቹ ፈላሽ ሙራዎች በሚቀጥሉት አምስት ዓመታት ጊዜ ውስጥ ወደ እስራኤል እንዲገቡ የወሰነው በሙሉ ድምፅ ነው። ውሳኔው ተቀባይነት የሚያገኘው ግን ፍልሰተኞቹ በተሳካ ሁኔታ ወደ አይሁድነት የመቀየሩን ሂደት ከፈጸሙ በኋላ እንደሚሆን የአገር አስተዳደር ሚኒስቴር መስሪያ ቤቱ አስታውቋል። እነኚህ ዘጠኝ ሺህ ይሆናሉ የሚባሉት ቤተ እስራኤላውያን በመባል የሚጠሩት ፈላሾች ከእስራኤል የመጨረሻውን ፍቃድ እስኪያገኙ ድረስ ኢትዮጵያ ውስጥ በተቋቋሙ የሽግግር ካምፖች ቆይተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለዚሁ ባወጡት መግለጫ በአዲስ አበባና ጎንደር ካምፖች ሲጠባበቁ የቆዩትን ከእስራኤል ጋር ግንኙነት ያላቸውን ማኅበረሰቦች በቀጣዮቹ አምስት ዓመታት ወደ እስራኤል ለማምጣት አንድ ጠቃሚ እርምጃ ወስደናል ብለዋል። የመጀመሪያዎቹ የኢትዮጵያ አይሁዶች ወደ እስራኤል የሄዱት እንደ አውሮፓውያን ዘመን አቆጣጠር በ1980ና በ1990ዎቹ ዓመታት እንደነበር ይታወሳል። ዛሬ እስራኤል ውስጥ ከጠቅላላው 8 ሚሊዮን ሕዝብ 135,000 የሚጠጉት የኢትዮጵያ አይሁዶች ናቸው። አድሎ ይፈጸምብናል፣ ዘረኝነት አለ፣ ድህነትም ያጠቃናል ሲሉ በማማረር በዚህ ዓመት መግቢያ ላይ በቴላቪቭ ከተማ ጎዳናዎች ደም ያፋሰሰ የተቃውሞ ሰልፍ አካሂደዋል። ኢትዮጵያውያን አይሁዶች ለእስራኤል ምክር ቤት አባልነትና በጦር ሰራዊቱ ውስጥም ከፍተኛ መኮንን ደረጃ ቢደርሱም ከሌሎቹ ሀገሮች እስራኤላውያን ቁጥራቸው እጅግ አነስተኛ ነው። በብሔራዊ ደረጃ የኢትዮጵያ እስራኤላውያኑ ቤተሰቦች ገቢ ከሌሎች በ35 ከመቶ ያንሳል። የሁለተኛ ደረጃ ትምህርት ዲፕሎማ የሚያገኙ ልጆቻቸውም ገሚሱ ብቻ ናቸው፣ 50 ከመቶ ለማለት ሲነጻጸር፣ ከሌሎች አገሮች የሄዱ የእስራኤል ዝርያ ያላቸው 63 ከመቶ ይደርሳል።